በአንጎላ በፕሬዝደንት ኤድዋርዶ ዶሽ ሳንቶሽ አንጻር ተቃውሞ ያሰሙ 13 ወጣቶች ካለፈው ሳምንት ወዲህ እስር ቤት ይገኛሉ። ይህ 20 ዓመት እንኳን ባልሞላቸው ወጣት የመብት ተሟጋቾች ላይ የተወሰደው አይነቱ እርምጃ የአንጎላ መንግስት ምን ያህል በአንጻሩ ትችት በሚሰነዝሩና ተቃውሞ በሚያካሂዱ ወገኖች ላይ በየቀኑ እስራትን የመሰለ ጥቅጥር እርምጃ አጠናክሮ መቀጠሉን በግልጽ የሚያሳይ ሆኗል። የአንጎላ አብዮታዊ ንቅናቄ ጭምር የሚጠቃለልባቸው በርካታ የመብት ተሟጋች ቡድኖች የአንጎላ ፖሊስ በመዲናይቱ ሉዋንዳ ያሰራቸው ሰላማዊ ወጣቶች ቁጥር ወደ 20 እንደሚጠጋ በማመልከት የመንግስቱን እርምጃ በጥብቅ ነቅፏል። የመታሰር ዕጣ የገጠማቸው ወጣቶች ቤተሰቦችና ወዳጆች በሉዋንዳ በሚገኘው የፖሊስ ዋና ጽሕፈት ቤት ደጃፍ በየቀኑ በመሰብሰብ በመንግስት እርምጃ አንጻር ተቃውሟቸውን ማሰማታቸውን ቀጥለዋል። በስር የሚገኙት ልጆቻቸውን ማየትና መጎብኘት ካልቻሉት መካከል ታዋቂው የተቃውሞ ቡድን አባልና ካሁን ቀደም ጸረ ፕሬዝዳንቱ ቲሸርቶችን በማሳተሙ በ2013 ዓ ም ሁለት ወር ታስሮ የነበረው የማኑኤል ኒቶ አልቬስ እናት ወይዘሮ ዳሊያ ቺቮንዴ የስርዓቱ ተግባር ተገቢ እንዳልነበረ ገልጸዋል። ቫይስ ፕሬዚዳንት ኤድዋርዶ ዶሻንቶሽ በሀገሪቱ የሽብር መንግስት በማቋቋም በህዝቡ ዘንድ ፍርሃት ለማስፋፋት ይፈልጋሉ። አሁን ወህኒ የሚገኙት ወጣቶች በሰላማዊ መንገድ ሰልፍ የወጡ የጦር መሳሪያ ያልታጠቁ ሲቪሎች ናቸው። ያልገባኝ ጉዳይ እንዴት አንጎላን የመሰለ ሀያል መንግስት እነዚህን ህጻናት ሊፈራ ይችላል? ለምንስ እነዚህ ወጣቶች አስተያየታቸውን በነፃ እንዳይገልጹ ለማፈን ይሞክራል? ለመስኪ ለቫንታ ቦሽ የድምፃዊው እምባንዛ ሐምዛ እናት ሊዮኖር እዦዋውም ይህንኑ የቺቮንዴን አባባል ይጋሩታል። አንድ ጋዜጠኛ አምባገነኖችን እንዴት ማስወገድ ይቻላል በሚል ባቀረበው የመጽሐፍ ይዘት ላይ የሚከራከሩ አንዳንድ ወጣቶች ለመንግስታቸው ስጋት ይፈጥራሉ ብለው ፕሬዚዳንቱ ማሰባቸው ፍጹም የማይገባ ነገር ነው። ፖሊስ ቤቴ በመምጣት ያልፈተሸው ነገር የለም። ኮምፒውተርና የእጅ ስልኮችን ወስዷል። የቤቱ ጣሪያ ላይ ሳይቀር በመውጣት ነበር ፍተሻውን ያካሄዱት። በቤታችን አንድም የጦር መሳሪያ የለም። ልጄ ሀምዛም ማንንም የማይጎዳ ነው። በቁጥጥር ያዋላቸው ህጻናትን ነው። ጦር ኃይል ውስጥ አልነበሩም። ተማሪዎች፣ አርቲስቶችና ጋዜጠኞች የሚጠቃለሉበት የአንጎላ ብዮታዊ ንቅናቄ አባላት ካለፉት ሰላሳ ስምንት ዓመታት ወዲህ ሀገሪቱን በአምባገነናዊ ስርዓት በመምራት ላይ ናቸው የሚሏቸውን የፕሬዝደንት ኤድዋርዶ ዶሽ ሳንቶሽን አገዛዝ በሰላማዊ ተቃውሞ የማብቃት አላማ ይዘው ነው የተነሱት። እስረኞቹ ወጣቶች የት እንዳሉም ሆነ በሕይወት ስለመኖር አለመኖራቸው የሚታወቅ ነገር እንደሌለ ዘመዶቻቸውና ጠበቆቻቸው ይናገራሉ። የአንጎላ ሀገር አስተዳደር ሚኒስትር አንጀሎ ታቫሬስ ግን ይህንን አባባል መሰረተ ቢስ ሲሉ አጣጥለውታል። የሀገሪቱን ጸጥታና ስርዓት አደጋ ላይ የሚጥል ተግባር ለማካሄድ ሲያሴሩ እጅ ከፍንጅ የተገኙ አንዳንድ ወጣቶች በፍርድ ቤት ትዕዛዝ መታሰራቸውን አረጋግጣለሁ። ማስረጃ ማሰባሰቡን ጀምረናል፣ ፍተሻም አካሂደናል። የታሳሪዎቹ የፍርድ ሂደት ህጉ በሚያዘው መሰረት ይከናወናል። ጉዳያቸው በአቃቤ ህግ ጽህፈት ቤት በመታየት ላይ ያለ የፍትህ ጥያቄ በመሆኑ ገና በይፋ አልወጣም። የአንጎላ መንግስት በወቅቱ እየወሰደ ያለው እርምጃ በፍጹም ተቀባይነት እንደሌለውም የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ባልደረባ ኢያን ሌቪን ገልጸዋል። የአንጎላ መንግስት ካለፉት ጥቂት ጊዜያት ወዲህ በወጣቱና በጋዜጠኞች ላይ ያሰፋው የእስራተ ተግባር ፖሊስንና የሀገሪቱን የፍትህ አውታር አስተያየቱን በነጻ መግለጽ የሚፈልገውን ሕዝብ ሰብአዊ መብትን ለመርገጫ እየተጠቀመበት መሆኑን ያሳየ ምልክት ነው። እንደ አንድ የመብት ተሟጋሽ ድርጅት ይህ እርምጃው በጣም አሳስቦናል።